ሰላም ሌቃ ለቃልከ እማሰሪዎ ዘፈትኮ ለፍቁር አላዛር ኃይለ ሥልጣነ ሞት ድረሞ ቁሆ ኢየሱስ ክርስቶስ ንጉሠ ሰላም ወተራይረሆ አባ ወአቦ የእስ የባ ከሰብሆ ለአንቀጽ ከጸግ ወኒመርሆ